ከዩናይትድ ስቴትስ አሜሪካና ኢራቅ በተደጋጋሚ የሚሰማው ይፋዊ መግለጫ የኢራቋ ሞሱል ከተማ ራሱን እስላማዊ መንግስት ብሎ ከሚጠራው አሸባሪ ቡድን ተላቀቀች፣ በአጠቃላይ ከእስላማዊ አክራሪ ጽንፈኞች በቅርቡ ትጸዳለች የሚል ነው። ከቅርብ ቀናት በፊት የዩናይትድ ስቴትስ አሜሪካው መከላከያ ሚኒስትር ጄምስ ማቲስ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የተናገሩትን እንዲህ ሲሉ ገልጸው ነበር። አንድ ስልታዊ የሆነ የዘመቻ ለውጥ አዘዋል። ራሱን እስላማዊ መንግስት ብሎ የሚጠራው ቡድን የተቆጣጠራቸውን ቦታዎች ለማስለቀቅ ትግል ከማድረግ ጠላቶችን እዛ ባሉበት ቦታ ማውደም ነው። እንዲህ ነው አይ ኤስን ማጥፋት የሚቻለው። ይህ ስልት ግን አጠራጣሪ ነው። በዚህ አይነቱ ስልት በሞሱል ከተማ የሚገኙት የአይሲስ ተዋጊዎች በሙሉ ሊገደሉና መቃብራቸው ሊገኝ ይችላል። የተዋጊዎቹ ብቻ ሳይሆን የመሪያቸው የአቡበከር አልባግዳዲ ሬሳም ሊገኝ ይችላል። ግን አልባግዳዲ ሞሱል ከተማ ግዛታችን ነው ሲል ማወጁ ይታወቃል። ስለዚህም የሞሱል ከአሸባሪው ቡድን ነፃ መሆን በኢራቅ አሸባሪው ቡድን አይሲስ ተንኮታኩቶ ወደቀ አበቃለት ማለት አይደለም። የቡድኑ በርካታ ተዋጊዎች በሌሎች የኢራቅ አውራጃ ና ግዛቶች፣ በተለይ ደግሞ በምድረ በዳማው የኢራቅ ሰሜናዊ ክፍል መሽገዋል። በሌላ በኩል በኢራቋ ጎረቤት ሶሪያ አይሲስ ይዞታውን እያጣ ነው። ዩናይትድ ስቴትስ አሸባሪ ቡድን ከራካ ከተማ ለማስወጣት በሚደረገው ትግል ዋነኛ ተካፋይ ስትሆን፣ ከዚህ ትይዩ በዚህ ትግል የኩርድ ሚሊሻዎችን ታስታጥቃለች። ይህንኑ በተመለከተ የዋይት ሀውስ ቃል አቀባይ ሴን ስፓይሰር ይህንን ተናግረዋል። ራሱን ራሱን ሰላማዊ መንግስት ብሎ የሚጠራውን አሸባሪ ቡድን بنت أقلم ما شنف የሶሪያ ኩርዶች አማጽያን ህብረት እጅግ አስፈላጊ ነው። በሶሪያና በኢራቅ ድንበር ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ታድሶ በአዲስ ራሱን የሚያቋቁምበት ቦታ ሊሆን ይችላል። ኢራቅ አልቃይዳ የተመሰረተበት ቦታ ሲሆን ከአልቃይዳ ራሱን እስላማዊ መንግስት ሲል የሚጠራው ጽንፈኛ ቡድን መወለዱ ይታወቃል። አንድ የነበሩት ሁለቱ ቡድኖች በጎርጎሮሳዊ 2013 ዓ ም ተከፈሉ። በአልባግዳዲና በኦሳማ ቢንላደን ተከታይ በአይማን አልዛዋሪ መካከል የነበረው አንድነትም ፈረሰ። ከዚያን ጊዜ ጀምሮ በሶሪያና ኢራቅ በሚገኘው የአይሲስ ቡድን ላይ ጫና እየበረከተ ከመጣ በኋላ ለሁለት የተከፈሉት ጽንፈኛ ቡድኖች መቀራረብ እያሳዩ እንደሆነ ተሰምቷል። የኢራቅ ምክትል ፕሬዚዳንት ላይድ አላዊም ይህንኑ ነው ያረጋገጡት። በአይኤስ እና በአልቃይዳ መካከል ድርድር እየተካሄደ መሆኑን እርግጠኛ ከሆነ ምንጭ ደርሶናል። በኢንተርኔት የተለቀቀ አንድ የቪዲዮ መረጃ እንደሚያሳየው ከሆነ የአልቃይዳው አይማን አልዛዋሪ በሶሪያ ለሚገኙ ተከታዮቹ የመቀራረብ ሙከራ ጥሪ ሲያደርግ የሚታይበት መልእክት አስተላልፏል። ተተሂዱ ወተተቃረቡ የአልቃይዳው መሪ አልዛዋሪና የአይሲስ መሪ አልባግዳዲ አንዱ ለአንዱ የጥምረቱን የዋና መሪነት ቦታ ለመልቀቅ ስለማይፈልግ እስካሁን ውህደቱ እውን መሆን ግን አልቻለም። ከሁለት አንዱ በጦርነት ቢገደል አሊያም በሌላ ምክንያት ቢሞት ግን ይህ እክል ሆኖ በመሀል የቆመ ጉዳይ መፍትሄ የሚያገኝና ሁኔታው የሚቀየር ይመስላል። ቀደም ሲል የአልቃኢዳ ኢላማ የሩቅ ጠላት የሚለውን ማጥቃት ነበር። ለምሳሌ ዩናይትድ ስቴትስ አሜሪካን። አይሲስ ደግሞ የቅርብ ጠላቶች የሚላቸውን መንግስታት አካባቢና ጅሃዳዊውን ቡድን መቀላቀል የማይፈልጉ ሰዎችን ማጥቃት ነበረ። እስላማዊ መንግስት እያለ ራሱን የሚጠራው አሸባሪ ቡድን ወደ አውሮፓ ሰርጎ ገብቷል። ለዚህ በምሳሌነት በብሪታንያ የማንቸስተርና የለንደኑ ጥቃት የቅርብ ጊዜ ክስተት ነው። አሸባሪው እስላማዊ መንግስት በዓለም ዙሪያ የቡድኑን ሀሳብ ከሚያራምዱ ሁሉ ጋር ጦርነት አውጇል። ሞሱል ከአይሲስ ቡድን መላቀቋን ተከትሎ የቡድኑና የአልቃይዳ ዳግም ጥምረት ብሎም የሌሎች አሸባሪ ቡድኖች ዳግም ውህደት ሊከሰት ይችላል። በተለይ ደግሞ የአማጽያኑን አስተሳሰብና የፖለቲካ እርምጃ መቀየር ካልተቻለ የበለጠ ችግር ሊገጥም ይችላል።